the voice of America. በመገናኛ ብዙኃን የማይታወቁ ብዙ እስረኞች ዛሬም በወህኒ ቤት እንደሚገኙ ተነገረ። ይላል ተከታዩ ዘገባ። አንዳንድ ተቃዋሚ ፓርቲዎችም ሊፈቱ የሚገቡ አባሎቻቸው ዛሬም እንዳልተፈቱ አስታውቀዋል። በቅርቡ ከተፈቱት መሀል በርከት ያለ ቁጥር ያላቸው እስረኞችም አሁንም መኖራቸውን ነው የሚናገሩት። መለስካቸው አመሀ ዝርዝሩን ይዟል። ለዓመታት በእስር ቤት የቆዩና ጉዳዩን በቅርበት ሲከታተሉ የቆዩ ታዛቢዎች እንደሚሉት ከፍተኛ ቁጥር ያላቸው ዜጎች በተለያዩ በሽብርተኝነት የተፈረጁ ድርጅቶች አባሎች ናችሁ በሚል ክስ የተመሠረተባቸው ዛሬም ከእስር አልተፈቱም። በተመሳሳይ ወንጀል ተከሰው የተፈረደባቸውም መንግሥት ቃል በገባው መሠረት አልተፈቱም። ቀደም ሲል በጉዳዩ ላይ አስተያየቱን በማስረጃ አስረግፎ ለቪኦኤ ቃለ ምልልስ የሰጠው አቶ ጌታቸው ሽፈራውም ይህንን ያረጋግጣል ታወቁት ብቻ ለሚዲያ ግባት የሚውሉ ብቻ ሰዎች ተፈቷል። እሱም መፈተታቸው በጣም ትልቅ ነገር ነው። ነገር ግን በሚባለው ሰው በሚያስበው መልኩ እስረኞች እየተፈቱ አይደለም። በቅርብ እንኳን እኔ አሁን እስከ አስራ አምስት መሰረት ስድስት ዓመት የተፈረደባቸው ሰዎች አውቃለሁ። ሌሎችም አሁን ጥፋተኛም የተባሉ ሰዎች አሉ። በዚህ በዚሁ በሚያስቀጣ አንቀጽ ሌሎች ፍርድ ቤት በመላለስ ላይ ናቸው። መፈታት ያለባቸው በእርግጥ መታሰርም ያልነበረባቸው ሰዎች ተፈተዋል። ከዛ ግን በጣም በርካታ ሰው ምናልባትም በአንድም በሌላም መልኩ ስሙ ሚዲያ ላይ የማይወጣ ሰው እንዲሁ እንደፈለጉ የሚያስፈኑት አብዛኛው እስረኛ ግን እዛው እስር ቤት ውስጥ ነው ያለ። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበባ ካሉ ለቪኦኤ እንዳስረዱት በቅርቡ የተፈቱት ከጥቂቶቹ በስተቀር የእስር ዘመናቸውን ለመፈጸም ጥቂት ሳምንታት ወይም ቀናት የቀሯቸው ናቸው። ብሔራዊ መግባባትን ለመፍጠር ግን ከዚህ በላይ መሄድ አስፈላጊ ነው ይላሉ። የተፈቱት አንድ ወር 15 ቀን አንድ ቀን ሁሉ ሲቀረው የተፈታ እንዳለ ነው። የሚገርም ነው በጣም እስራቸውን የጨረሱት ሰዎችን ነው ቀድሞ የፈታውና ረዘም ያለ ጊዜ የቀራቸውን መፍታት አልፈለጉም። ይሄም አንድ ችግር ነው። ኦልሞስት ጊዜያቸው የደረሱትን ነው የፈታ ያለው። ስለዚህ የኛ ጥያቄ ደግሞ እነኚህን ብቻ ሳይሆኑ በርካታ እስረኞች አሉ፣ ከአቶ አንዳርጋቸው ጽጌ ጀምሮ መፈታት አለባቸው። በቃ ብሔራዊ መግባባትን እንፈጥራለን ካሉ የተወሰኑትን ፈቶ አለም፣ የዚህ የሰላሙ አካል ማድረግ አለበት ኢህአዴግ የሚል እምነት ነው ያለንን በሰማያዊ ፓርቲ አባልነታቸው የታሰሩ ናቸው ያሏቸውንና መፈታት አለባቸው ያሏቸውንም ሰዎች በዝርዝር ስማቸውን ገልጸዋል። የቀድሞው የሕዝብ ሁኔታ ኃላፊ ዮናታን ተስፋ ያለ አግባው፣ ስጠኝና አንጋው ተገኝ ቀጥታ ከጎንደር ታስሮ የመጡ ናቸው። በዚህ በቃል በቅሊንጦ ቃጠሎ ምክንያት ነው እንጂ እስከ እሳቸው ተዘግቶ ነበር። የነሱ ቴዎድሮስ አስፋው እሳቸው ተዘግቷል፣ ከጥፋታቸው ነጻ ሆኗል። ነገር ግን አሁን አግባው ስጠኝ የተንገላታለው ቅሊንጦ በተቃጠለው ቃጠሎ ምክንያት ነው። አጋው ሰጠኝ አንጋው ተገኝም እንደዛው ነው። ከዚህ ከአዲስ አበባም ቴዎድሮስ አስፋው፣ ዳንኤል ተስፋይ፣ ኤርሚያ ጸጋይ፣ ፍቅረ ማርያም አስማማው፣ ከደሴ ደግሞ የተያዘብን ዚህ የድርጅት ጉዳይ ረዳት የነበረው ልጅ በስራት አቢ መኳንን፣ ትካሳሁን ድርሳም ብርሃኑ፣ ከደሴ ነው። በፍቃዱ አበበ፣ ዘኪዮስ ዘሪሁን፣ ያረጋል ሙሉ ዓለም፣ ብራዚል እንግዳ፣ አለማየሁ ንጉሴ፣ ምክሩ ቢሆነኝ፣ ይሄ ደግሞ ባህር ዳር ነው። እነኚህ አለመፈታታቸውን በትክክል በተከላ አረጋግጠናል። የተፈቱትም ጓደኞቻቸው እዛው እንዳሉ ነግረውናል። እኛም እነኚህ ስላረጋገጥን መፈታት አለባቸው። የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ እንደሚፈታ ተነግሮት እንደነበረ ለቤተሰቡ አስታውቋል። አባቱ ቀሲስ ተስፋዬ ረጋሳ ለቪኦኤ እንደገለጹት ልጃቸው ያልተፈታው ለመፈቻ የቀረበለትን ቅጽ አልፈርምም በማለቱ እንደሆነ ይገምታሉ። ይህ ግን ላለመፈታቱ በቂ ምክንያት ነው ብለው አያምኑም። በልጃቸው ላይ የተፈጸመው ድርጊትም ፍትሐዊ እንዳልሆነና በዚህም ስሜታቸው በእጅጉ እንደተጎዳ ተናግረዋል። ይህ በእውነቱ እዚህ ግባ የማይባል ጥያቄ ነው። ፈርን የሚባል ክፍት ደብዳቤ እንደሰማንም ደግሞ ሌሎች በተመሳሳይ የፖለቲካ ጉዳይ የታሰሩት ታሳሪዎች ያውም ብዙ አመታትም የተፈረደባቸው ጭምር አልፈርምም ብሎ እንደተፈቱ ሰምተናል። በዚ ሚዲያ በተለያየ ሚዲያዎች እነሱም ራሳቸው ሲናገሩ በሚዲያ ቀርቦ ሰምተናል። ከተፈቱ በኋላ ምንም ሳይፈርሙ እንደወጡ። ስለዚህ እሱን እንግዲህ በዚህ ምክንያት ከሆነ ያስቀሩት በጣም ይሰማናል። አግባብ አይደለም። የካቲት ሰባት ቀን ሁለት ሺህ አስር ዓመተ ምህረት ከቅሊንጦ ማረሚያ ቤት ከሌሎቹ ጓደኞቻቸው ጋር እንደተፈቱ የተናገሩት አቶ ያሬድ ግርማ የቀድሞው የመያድ የሰሜን ጎንደር ምክር ቤት ሰብሳቢ ናቸው። ወደኋላ የቀሩ ብዙ ሰዎች አሉ፣ ያልተፈቱ። የኦሮሚያም፣ የጎንደርም፣ ጎጃም የተለያዩ ሰዎችም አሉ፣ ከኋላ ሰዎች አሉ። ብዙ ሰዎች ተፈቱ አሉ። ስንት የሚሆኑ አሉ? በግምት እንደው እንግዲህ በግምት እንግዲህ ይሄ ነው ለማለት አንችልም። ከሺ፣ ከሁለት ሺህ በላይ ብዙ በሽብር ተጠርጥረው የገቡ ሰዎች አሉ። የመያድ ወይንም የመላው ኢትዮጵያ አንድነት ድርጅት ጸሐፊ አቶ አዳነ ጥልሃውን ለቪኦኤ እንደተናገሩት በቅርቡ በወልዲያ ከተማ ተፈጥሮ ከነበረ ግጭት ጋር በተያያዘ ታስረው ከነበሩ 435 ሰዎች እስከ ትናንት ድረስ 366ቱ ተፈትተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ